ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ የካቲት 17 2010 ዓ ም ፕሮግራሙን ጀመረ። የኢህአደግ አስተዳደር ሰሞኑን ከለቀቃቸው እስረኞች መካከል በኦሮሚያ ጫልቱ ታከልና በአማራ ክልል ንግሥት ይርጋ ይገኙበታል። ያኔ ተጥሎ ነበር የሚያሳድሩኝ ብቻዬን ጨለማ ቤት ከሶስት ወር ላይ ነበር እጅ በካቴና ፋስ የቆየሁት። ዘጠኝ ሰው፣ ሰባት ሰው፣ ስድስት ሰው እየሆኑ ነበረ የሚመቱ። ራሴ የሚስከሚስት ድረስ ከግር ጣቶቼ ዘጠኝ የግሬ ጥፍር ተነቅሏለኝ። ሲነጋም ምርመራ እንሄድም፣ ሌትን ሲመሽም ምርመራ እንሄድም የምኘው ቃሊቲ ከማዕከላዊ የተሻለ የሚያስብለው ይሄ ብቻ ነው እንጂ ምንም አይነት ሰብአዊ መብት የሚባል ነገር እዛ ጋር የለም። እንደ ማንኛውም ታሳሪዎች አንታይም። ከእኛ ጋር የተቀመጠ ሰው ሁሉ ተነሱ፣ ከነሱ ጋር እንዴት ተቀመጣቸው? አሞክሮ እንቀማቸዋለን እየተባሉ እያስፈራሩ ሰው እንዳይቀርበን የእውነት መስ ከፈለጉ በቀላል ነገር ማዕከላዊ ገብቶ አንድ ቀን አድሮ ጣራ ላይ የሚሆነውን ነገር አይቶ መውጣት ይችላሉ። ቃልሲ እንደተመ ብዙ ወንድሞቻችን ብዙ ወንድሞቻችን ሁለት ችግር የሌለው በክራንች የሚል አሁን የፖለቲካ እስረኞች ይፈቱ ሲባል ቅድሚያ ተሰቶች እንደነፈታት እስካሁን እየተሰቃዩ አሉ። ብዙ በሽተኞች፣ ብዙ የአይምሮ በሽተኞች መታፈር የሌለባቸው ቃሊቲ እስር ቤት ውስጥ የሚሰቃዩ ብዙ ወንድምና እህቶች አሉ። ይሄ እውነት ስለሆነ ነው የምነግርሽ። በእስር ቤት ስላሳለፉት ጊዜ ሰፊ ውይይት ይዘናል፣ ጠብቋቸው። ፕሮዲውሰሩ ከንጉሡ ታምሬ ጋር ፋሲል ገበየሁ ነው የማስተናግዳችሁ። ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። በምዕራብ ኦሮሚያ አካባቢዎችና በተለይ በነቀምቲ ከተማ ማምሻውን ውጥረት ነግሷል። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በከተማዋ ተሰባስበው አቀባበል ሊያደርጉላቸው የነበሩ ደጋፊዎቻቸው ጋር እንዳይገናኙ በወታደር መከልከላቸውን አስታውቀዋል። ህዝቡ የተቃዋሚ መሪዎቹን ለማየት ከአካባቢው ባለስልጣናት ፈቃድ ማግኘቱን የገለጹልን የኦፌኮ መሪ ዶክተር መራራ ጉዲና ከነቀምቴ 20 ኪሎ ሜትር አካባቢ ሲቀራቸው ወታደሮች እንዳስቆሟቸው ገልጸዋል። ያው ምዕራብ ኦሮሚያ ህዝቡ አቀባበል እናደርግላለን ብሎ የሚመለከተውን የአካባቢን የመንግስት ባለስልጣናት ካስፈቀደ በኋላ አምቦ አግሬን ማብች የሚባል ከተማ አነስተኛ ከተማ ላይ ጨለያ ጌዶ ከተማ ላይ ስብሰባ ካካይን በኋላ ፓኮም ጨምሮ ጊዜ ወንዝ ስንሻገር መልእክት ማስተላለፍ ጀመሩ። የመከላከያ ሰራዊት እና እነሱን ከነሱ ኢንፎርሜሽን ያላቸው ነቀምቴ ከተማ ህዝብ ማነጋገር አይቻልም ይል ይህን የሚለው ማንነውእግህ ምንድ ነው? እንግዲህ የመከላከያ የአካባቢ አዛዥም ነግሮናል። የተወሰኑ የኦሮሚያ የፖሊስ ኮማንደሮችም ይህን ብትመለሱ ይሻላል የሚለው መልእክት አስተላልፉልናል። አሁን ችግር የፈጠረብን ምን መሰለህ? የአካባቢ ነቀምቴ አካባቢ የኦሮሚያ ፖሊሶች እኛ ያለን ግቡ ብሎ ከነቀምት ሰላሳ ሀያ ኪሎ ሜትር ነቀምት ከተማ ላይ እስከዛ ድረስ አመጡን። መከላከያ ደግሞ ዛራ ዘግቶ አቆመን። አሁን ወደፊት እንዳንሄድ መከላከያ ዘግቷል። ወደ ኋላ እንዳንመለስ ደግሞ በብዙ መቶዎች የሚቆጠሩ መኪኖች ከኋላችን መንገዱን ዘግቶ ቁጭ ብሏል። አሁን ከነቀምት ከተማ ሀያ ኪሎ ሜትር ላይ ቁጭ ብለናል፣ ወይም መንቀሳቀስ አቅቶን ቁጭ ብለናል። ምን ያህል ጊዜ ቆያችሁ ከነቀምት ከተማ አፋፍ ላይ ደርሳችሁ? አሁን ወደ ሁለት ሰዓት ሊሆን ነው። ሊሆን ነው ምክንያት ሰጧችሁ፣ ይህንን መከላከያ ሰራዊት መጥቶ በሚያስቆማችሁ ጊዜ? አዎ፣ አስቸኳይ ጊዜ አዋጅ ይመለከታል፣ በዚህ ምክንያት ህዝብ ማነጋገር አትችሉም ነው እንግዲህ እርስዎም እንደሚያውቁት የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ካወጀ ሳምንት አልፎታል በዚህም የአስቸኳይ ጊዜ አዋጁን ዝርዝር ባስረዱበት መግለጫቸው ህዝባዊ ስብሰባዎችን ማድረግ እንደዚህ መሰብሰብን የሚከለክሉ አንቀጾች አሉት የአስቸኳይ ጊዜ አዋጁ እናንተ ይህን የአስቸኳይ ጊዜ አዋጅ እንዴት ነው የምትመለከቱት በተለይ ከህዝብ መሰብሰብ ጋር በተያያዘ የፖለቲካ ስራችሁን ደግሞ ያው ከህዝብ ጋር ስለምትሰሩ እንዴት ነው የምትመለከቱት እና ሁለቱ ነገር ነው። አንደኛው ለምሳሌ አምቦ ወደ ሁለት ሚሊዮን ሰው ወጥተዋል። በአምቦ መስመር ሰው ህዝቢን አነጋግረናል። ከዚያ በፊት ሜታ ሮቢ መስመር ሞጎድ ላይ እንጭኒ ላይ ሰው አነጋግረናል። ጀልዱ ላይ ከአስቸኳይ ጊዜ አዋጁ በኋላ ህዝብ አነጋግረናል። በእኛ ምክንያት አንድ ድንጋይ እስካሁን አልተወረወረ። አንድ ድንጋይ ማለት ነው። እኛን ደግሞ አጅቦ ሲያጅቦ የነበሩ የኦሮሚያ ፖሊሶች ናቸው። ከእነሱ ጋር ስምምነት ነበረን። ዛሬም ቢሆን ባንዲች የሚባል ከተማ የጌዶ የሚባል ከተማ ጃጂ የሚባል ከተማ ባኮ የሚባል ከተማ ሽልማት እየሸለሙን ህዝቡ አቀባበል ሲያደርግልን ውሎ ነው። ጊዜ ስንሻገር ነቀምት ከተማ ገብቶ ሰው ማነጋገር አይቻልም የሚለው ይመጣ። የአካባቢው ባለስልጣናት ሌላ የፖለቲካ ስራ ሳይሆን የህዝብ አቀባበል እናደርግላቸዋለን ብሎ የአካባቢውን ባለስልጣናት ፈቅደዋል። ለምሳሌ ከጃጅ ከሚባለው ምዕራብ ሸዋ ካለው ከተማ እስከ ነቀምት ሀያ ኪሎ ሜትር እስከቀድረው ከሶስት ያላነሱ የኦሮሚያ ፖሊስ መኪኖች ሲያጅቡን ነበር። ለብቻችን አይደሉም ማለት ነው። ባናስፈቅድ አይደለም ለብቻችንም አይደለም። እንግዲህ የኦሮሚያ ፖሊሶች ቢያንስ አምስትና አራት መኪኖች እያጀቡን ነበር ፍቃድ ስላለን ነው ደግሞ ታዘው የመጡት እንጂ ዝም ብለን አይደለም። ህዝቡ አቀባበል የሚያደርግልን ህዝብ ከአካባቢ ዛንሰማት ጋር ተነጋግሮ አስፈቅዶ። እነማን ናቸው አብረዋችሁ ያሉት? ከኦፌኮም ሆነ ከሌሎች ድርጅቶች በቅርቡ ከስር የተፈቱትን በአቀባበሉ እየተሳተፉ ነው። እነማን አሉ? ተቀዳሚ ምክትል ሊቀመንበሩ በቀለ ገርባ አለ ወለባት ዋና ጸሐፊው ደጀኔ ጣፋ አለ የወጣት ውይንጋችን ምክትል ሊቀመንበር ጉርሜሳ ያኖ አለ። የወጣት ሊጋችን የህዝብነት ኃላፊ አዲሱ ቡላላ አለ። እስከባኮ ድረስ ደግሞ መጥቶ የተመለሰው የተመለሰ ኦልባና ሌሊሳ የሚባል ከስድስት ዓመት በላይ ታስሮ የተፈታ እሱም እነዚህን ምስቦች ነው ማስታውሰው። ዶክተር መራራ ፓርቲያችሁ በመንገድ ላይ እየተዘዋወረ ከህዝቡ ጋር ለመገናኘት በአቀባበል ስነ ስርዓቱ ላይ ለመሳተፍ የሚፈልግበት ምንድን ነው? አላማውስ ምንድን ነው? ህዝቡ ህዝቡ ህዝቡ ነው አቀባበል እናደርግላችሁ በሉ ህዝቡ ይጋብዘናል። እንኳን ደና ፈታችሁ ብሎ ይሸልማል። አሉም አቀባበል ያደርግልናል። የህዝብ ጥያቄ ነው እንጂ የእኛ ጥያቄ አይደለም፣ ማለት ነው። የህዝብ ጥያቄ ነው። ወደ ዶምቢዶሎ አካባቢስ የሰማችሁት ዜና ካለ? ሁከት ተፈጥሯል የሚሉ ዜናዎች እየሰማን ነው። የተጣራ ነገር የለንም። ጥሩ ሁኔታ እንደሌለ፣ ግጭት እንዳለ ኢንፎርሜሽን አለ። እሺ፣ በጣም ነው የማመሰግነው። ዶክተር መራራ ጉዲና፣ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ለሰጡን ማብራሪያ አመሰግናለሁ። እኔ መሰግን ይድል አመሰግናለሁ። በዶምቢዶሎ ከተማ ለኦፌኮ አመራር አመራር አባላት አቀባበል ለማድረግ ማስታወቂያ የለጥፉ በነበሩ የከተማዋ ነዋሪዎችና የፌዴራል የጸጥታ ኃይሎች መካከል በተፈጠረ ግጭት በሰዎች ላይ ጉዳት መድረሱን የከተማዋ ነዋሪዎች ለአሜሪካ ድምፅ ሬዲዮ ተናግረዋል። የጉዳቱ መጠን እስካሁን በአግባቡ ባይታወቅም የመከላከያ ሰራዊት ባልደረቦች ነዋሪዎችን በጥይት አቁስለዋል ሲሉ የአይን እማኞች ተናግረዋል። ዶምቢዶሎ ውስጥ ትንሽ ረብሻ ነው ያለው። ግን እንትን ነበረ ሰው ገበያ ስለሆነ መታወቂያ እያወሩ ነበረ መታወቂያ ለጉዱስላ ቅድና ና ወደ ሀገር በወ እንድል እየመጣሉ የሚል መታወቂያ ልጆች ሲያወሩ ነበር። እና እነዛን መታወቂያውን አታወሩ ተብሎ ነው አሁን እነ መከላከያ ሰራዊት እንትኑ ያስቆሙት። ከዛ እነሱን ሲያቆሙ ሲሉ ትንሽ ግርግር ተፈጠረ። ከዛ ትኩስ ተጀመረ በነ በመከላከያ ሰራዊት ማለት ነው። ወዴት ነው የተኮሱት? ወደ ሰማይ ነው የተኮሱት? ወደ ህዝብ ነው የተኮሱት? የደረሰ ጉዳት አለ? አንተ ባይንህ የተመለከትከው? አዎ፣ ባይኔ የተመለከትኩ ሶስት ሰዎች ስምንት ሰዎች ጥይት መትቷል። የሞቱት እስከሆነ የለም፣ እግዜር ይመስገን። ግን ያው የቆሰሉት ይበዛሉ ወደ ስምንት፣ አሁንም እየተጨመሩ ነው እየተፈላለጉ ነው ወደ ውስጣል በሌላ የአፍሪካ ዜና በሶማሊያ መዲና ሞጋዲሾ በትናንትና ሁለት በደረሱ ሁለት የፈንጂ አደጋዎች 38 ሰዎች መገደላቸውን የሀገሪቱ መንግስት አስታውቋል። ጥቃቶቹ በፕሬዚዳንታዊ ቤተ መንግሥትና በአንድ ሆቴል ላይ ያነጣጠረ ሲሆን ሌሎች ሰላሳ ሰዎች መቁሰላቸውንም ጨምረው ገልጸዋል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700ና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 17 2010 ዓ ም ምሽት ፕሮግራም ነው። የግንቦት ሰባት የቀድሞ ዋና ጸሐፊ አቶ አንዳርጋቸው ጽጌ ህይወት በቃሊቲ ወህኒ ቤት ከማንም የማይገናኙ ከራሱ እዛ ማማ ላይ ከሚጠበቁ ፖሊሶች ጋር እንኳን ግንኙነት የላቸውም። በራቸው የሚከፈተው በደህንነት ነው፣ የሚዘጋውን በደህንነት ነው። እዛ ውስጥ ያሉትም እሳቸው መሆኑን ከእሳቸው ጋር የታሰሩት፣ ምግባቸውንም አይቀበሉም። የሚቀበለው ደህንነት ነው። ደህንነቱ ቃል መጣ እንኳን ምግብ ተቀብለው አይሰጧቸው። በቅርቡ ከእስር የተፈቱት የመላ ኢትዮጵያ አንድነት ድርጅት የቀድሞ አመራር አባል አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ ናቸው የሰማችኋቸው። በዚህ ምሽት በስፋት ይዘናቸዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ ስርጭት ነው። ወደ መጀመሪያው የምሽቱ ቅንብራችን እናልፋለን። ሴት እስረኞች በኢትዮጵያ የኢህአደግ አስተዳደር ሰሞኑን ከለቀቃቸው እስረኞች መካከል የኦነግ አባልነሽ ተብላ ለስምንት ዓመታት የታሰረችና እንደገናም ተይዛ የሽብር ክስ የተመሠረተባት ጫልቱ ታከልና በአማራ ክልል የተለያዩ አካባቢዎች ዐመፅ በማነሳሳት በማስተባበርና በመምራት የተከሰሰችው ንግሥት ይርጋ ይገኙበታል። እነዚህ የቀድሞ እስረኞች በየነበሩበት ወህኒ የጭካኔና የመብቶች ረገጣ አድራጎቶች እንደተፈጸሙባቸው ይናገራሉ። ጽዮን ግርማ ፌስቡክ ላይቭ ላይ ጋብዛ ከእናንተው ተሳትፎ ጋር አነጋግራቸው ነበር። ፌስቡክ አትቪዋ ማህሪክ ከተለያየ አካባቢ ለምትከታተሉን አድማጮቻችን ተከታታዮቻችን እንደምናመሻችሁ እንደምንዋላችሁ፣ ከጥቂት ቀናት በፊት ከእስር የተለቀቁ አራት ሴቶችን ምናልባት አሁን አየር ላይ ያሉት ሶስት ስለሆኑ አንዷ እንደገባችልን አራት በሚለው ይስተካከላል፣ ሴቶችን ለውይይት ጋብዤ ስቱዲዮ የምገኘው ጽዮን ግርማ ነኝ። ዝግጅታችንን በፌስቡክ ለምትከታተሉ ደግሞ በውይይቱ ተሳተፉ፣ አስተያየቶቻችሁን ስጡ፣ ጥያቄ ካላችሁም ጠይቁ። ጥያቄዎቻችሁን እዚህ እናነሳለን። የኢህአዴግ ስራ አስፈጻሚ እስረኞችን መፍታትን በተመለከተ ባስተላለፈ ውሳኔ መሰረት የተለያዩ እስረኞች ክሳቸው በማቋረጥ በይቅርታና በምህረት ከእስር እየተለቀቁ መሆኑ ይታወቃል። በዚህ ሂደት ከተፈቱት መካከል የምናነጋግራቸው እስረኞች እንደሚናገሩት ከነሱ ኋላ ያልተፈቱ በርካታ እስረኞች እንዳሉ ነው። እማዋይ ሻለሙ የሶስት ልጆች እናት ናት። የታሰረችው በኢትዮጵያ አቆጣጠር ሚያዝያ 16 2001 ነው። የመጀመሪያ እንግዳችን አድርገናት ነበር። አሁን የምትገኘው ጎንደር ነው። ስልኳን እየሞከርን ነው። እስካሁን ድረስ እንግዲህ ለሰላሳ ደቂቃ ያህል እየሞከርን ነው። አግኝተናት እንደምትገኝ ያረጋግጣልን ነበር፣ ስልኳ አልሰራም። ስለዚህ አሁን ባገኘናቸው ሴቶች ውይይታችንን እንጀምርና እንዳገኘናት ግን በመሀል ላይ እናስገባታለን። ሴና ሰለሞን ስለ ትግል በምታቀነቅናቸው የኦሮምኛ ዜማዎቿ ትታወቃለች። ሁከትና አመፅን የሚያነሳሱ ዜማዎች፣ ግጭቶችና ሙዚቃ፣ ግጭቶችን የሚቀሰቅሱ ሙዚቃ በማዘጋጀት ከኦነግ ባንዲራና ወታደሮች ጋራ በማቀናበር ወደ ውጭ በመላክ በዩቲዩብ ላይ እንዲጫን አድርገዋል በተባሉ ከተከሰሱና ከታሰሩ አምስት የኦሮሞ አርቲስቶች መካከል አንዷ ነች። እስር ቤት በነበረችበት ወቅት ከፍተኛ የሰብአዊ መብት ጥሰት እንደደረሰባት ተናግራለች። ሴና ሰለሞን እዚህ የፌስቡክ ገጻችን ላይ ለመወያየት ጋብዘናታል። ሴና ሰለሞን መስመር ላይ አለሽ? ሴና ሴና ሰለሞን ይሰማሻል? ሴና እንሰማሻለን? ትሰሚናለሽ? እየሰማሁ ነው። እሺ፣ መስመር ላይ አለች። እንኳን ከእስር ተፈታሽ። አይሰማ? እኛ እንሰማሻለን፣ ሴና አንቺ ትሰሚናለሽ? ሴና ሰለሞን፣ እሺ፣ እንግዲህ ተመልሰን እንሞክራለን። ሴናን ንግስት ይርጋ በአማራ ክልል በተለያዩ አካባቢዎች አመፅ በማነሳሳት በማስተባበርና በመምራት ተጠርጥረው ከተከሰሱት መካከል አንዷ ነች። የተያዘችውም ከጎንደር ነው። እጇ ከተያዘበት ጊዜ ጀምሮ ለመናገር የሚከብድ የማሰቃየት ተግባር እንደተፈጸመባት ለችሎት ተናግራ ነበር። ከሷ በመታየት ላይ እያለ ተቋርጦ ነው የተለቀቀችው። ንግስት ይርጋ መስመር ላይ ያለሽ አለ እንኳን ከእስር ተፈታሽ፣ እንኳን በፌስቡክ ገጻችን ላይ ለመወያየት ወደዚህ መጣሽ። ሰላም ቆያችሁልን፣ እንኳን አገኘናችሁ። እሺ ሌላዋ ጫልቱ ታከለነች። ጫልቱ ኦነግ ነሽ በሚል አንድ ሰው ስልክ መስመር ሲቋረጥ ይሰማኛል። እንሞክራለን መልሰን። ኦነግ ነሽ በሚል ለስምንት ዓመታት ከታሰረች በኋላ ተፈታ ነበር። በድጋሚ ተይዛ በሽብር የተከሰሰች ናት። እሷም በእስር ላይ ያለች የመብት ጥሰት እንደተፈጸመባት ምንጮች ገልጸዋል፣ ይናገራሉ። አሁን ደግሞ ጫልቱ እዚህ ያለች በመስመር ላይ ጫልቱ ታከለ አለች መስመር ላይ እሺ። ሴና ሰለሞን ትመስለኛለች የወጣችሁ ከመስመር ላይ መልሰ እናመጣታለን። በእናንተ እንጀምርና ውይይታችንን በመጀመሪያ ሁላችሁም እንኳን ከስር ተፈታችሁ። ዛሬ ለውይይት የጋበዝናችሁ አሁን ባለው የአገሪቱ የፖለቲካ እንቅስቃሴ ውስጥ የሴቶች ተሳትፎ ምን መልክ አለው? እንዴት ነው ተሳትፎ ታደርጎ የነበረው? በቀጥታ ፖለቲካ ውስጥ ተሳትፎ ነበራችሁ ወይ? ከመታሰራችሁ በፊት የነበረው ህይወታችሁ ምን ይመስላል? የሚሉትን ጥያቄዎች ይዘን እንድንትመልሱልን ነው እና በመጀመሪያ እስቲ ንግስትን እንኳን እንደናመጣሽ ብለን በሬዲዮ ፕሮግራማችንም ላይ ስለ ያዝናት አሁን ከጫልቱን ጀምርና ጫልቱ ታከለ እስቲ ስለ ራስሽ አስተዋውቂን። ከመታሰርሽ በፊት የነበረሽ እንቅስቃሴ ምን ይመስል ነበረ? ከመታሰሬ በፊት እንደ ማንኛውም የኦሮሞ ተወላጅ በኦሮሞ ህዝብ ላይ የሚደረገውን ግፍና ሰቆቃ እያየሁ ነው ያደግኩት። ብዙ ማውቃቸውን ሰዎች በዚህ ስርዓት አቅቻለሁ። ስለዚህ እኔም የዚህ ስርዓት ተቃዋሚ ነበርኩኝ ማለት ነው። ሴናን እየሞከርን ስለሆነ ነበረ ጫልቱ፣ እናመሰግናለን። እስቲ ወደ ንግስት እንምጣ። ንግስት የነበረሽን እንቅስቃሴ ንገሪን። ምክንያቱም ንግስትን ያወቅናት ከታሰረች በኋላ ነው አድማጮችም ያወቁሽ ብዙዎቹና ምንድን ነበር እንቅስቃሴ፣ የፖለቲካ ተሳትፎ ነበረሽ ከመታሰረች በፊት? አመሰግናለሁ። ከመታሰሬ በፊት ከመጀመሪያው የፖለቲካ እንቅስቃሴ አለ ፖለቲካ ፓርቲ አባልም አይደለሁም እንቅስቃሴውም አልነበረኝም። ግን አጋጣሚ ሆኖ በእርግጥ አካባቢያችን ላይ አማራ ክልል ላይ የነበረውን ግፍና በደል በደንብ ጠንቅቄ አውቃለሁ። የገፈቱን ተካፋይ ነበርኩኝ። በብዙ ወገኖቻችን ላይ ብዙ ጉዳትና በደል ደርሶብናል። ግን እኔ ተሳታፊም አልነበርኩም፣ እንኳን ተሳታፊም አልነበርኩም እንደ አጋጣሚ ግን ሐምሌ አምስት ሁለት ሺህ ስምንት ከሰፈራችን አንድ አካባቢ ላይ በነበረው ግጭት አስራ ስምንት ደሳሌት ምቼት ይባላል ልዩ ቦታው እዛ ላይ በተፈጠረው ግጭት እኔም ቤቴ እዛ ጋር ስለነበረ የድረሱሉ ጥሪዎችን ስናስተላልፍ ከተማው ቶሎ ደርሰውልን የሚችሉትን ስላደረጉ እኔም አብሬ በዛው ተሳታፊ ሆንኩኝ እና ወገናችን ነው፣ ቤተሰባችን ነው የእሳቸው ሁኔታ ነበር ወደዚህ ነገር ውስጥ ስሜታዊ አድርጎ ያገባኝ እንጂ ከዛ በፊት የምንም አይነት የፖለቲካ ተቃዋሚ ወይም አባል። ሁለታችሁንም በጣም እናመሰግናለን። እስካሁን ሴና ላላገኘናትም እንዳገኘናት እንመለሳለን። ጫልቱ ወደ አንቺ ልምጣና ስምንት ዓመት በእስር ቆይተሻል። ምን ይመስላል የእስር ሕይወት? በዚህ ላይ ደግሞ እስር ላይ ሴት ሲኮንና የወንድ እስረኛ ሲኮን ልዩነት አለው ወይ? እስቲ የአንቺን ሁኔታ ስምንት ዓመት ረጅም ነው። ስምንት ዓመት ከአስራ አንድ ወር ነው በጠቅላላ የታሰርሽው እና ረጅም ነው ይሄ ጊዜ። እስቲ ንገሪን ስለ እስር ሁኔታሽ እኔ ከዛሬ ማለት ሁለት ሺህ ዓመተ ምህረት ላይ ስታሰር ያኔ መንግስት እንደፈለገ የሚፈነጭበት ጊዜ ነበር። እንደአሁኑ ሶሻል ሚዲያዎች የሉም፣ መንግስት የሚያደርገውን ነገር የሚያጋልጡ ደፍሮ ማንም የለም። እና እኔ እንደተያዝኩም ማዕከላዊ እስር ቤት ስድስት ቀን ካቆዩኝ በኋላ የማይታወቅ እስር ቤት አይኔንና እጄን በካቴና አስረው ነበር የወሰዱኝ ጨለማ ቤት ውስጥ ወደ ሶስት ወር አካባቢ አቆይተውኝ ከዛ በኋላ ጀስቲስ ፎር ኦል የሚባል ፓስተር ዳንኤል የሚባለው ሰውዬ ቤተሰብ ዛ ከሶ ስለነበረ በሱ ሰው ምክንያት ነው ወደ ማዕከላዊ የመለሱት። ከዛም ከተመለስኩ በኋላ ቤተሰብ አላገኘን ነበር። ፍርድ ቤት የሚቀርብ ያላቅም። በአራት ወር ከምናምን ነው ፍርድ ቤት የቀረብኩትና ቤተሰብ ማግኘት የጀመርኩት። አምስት ወር ማዕከላዊ ከቆየ በኋላ ደግሞ ወደ ቃሊቲ አመጡኝ ማለት ነው። ቃሊቲ ደግሞ ከመጣን በኋላ በጣም በጣም መጥፎ ጊዜ ነበረ። አንድ ኃላፊ ብቻ ግቢውን የምታሽከረክርበት ሰዓት ነበረ። ለሌላም መክሰስ አትችል እና በሰዓቱ የኦነግ ተዋጊ መሪ እያለገሰ ወጊ የሚባል መውጠ ተብሎ በቴሌቪዥን ተላልፎ እና በዛ ሰዓት ፕሮግራሙን ሁሉም ሰው እያየ ነበር። እኔም እንደ ማንኛውም ሰው ነው ያየሁት ግን በጣም ነገር ይፈልጉ ስለነበረ አልሞተም ምናምን ብላለች ጫልቱ፣ ቤቱን በሙሉ አስተባብራ ቴሌቪዥን ዘጋች ብለው ሁለት ወር ቤተሰብ እንዳልገናኝ ድጋሚ እዛ ተቀጣው ማለት ነው። እንግዲህ እነዚህ በመጀመሪያ የእስር ጊዜሽ ከስምንት ዓመት በፊት የነበሩት ናቸው። እነዚህን አቤት እነዚህን በደሎች እስር ቤት ይደርሱብሽ የነበሩትን ለፍርድ ቤት አቤቱታ ታቀርቢ ነበረ? ለፍርድ ቤት አቤቱታ ማቅረብ በሰዓቱ አልችልም ነበር። ለምን ፍርድ ቤቱ በሰዓቱ የሚፈራው ነገር የለም። ሌላ ልጆች ተመተው ራሱ ፍርድ ቤት ተመታን ብለው ሲያቀርቡ አባያችሁን አሳምራችሁ አርፋችሁ ታሰሩ፣ አመክሮ እንዳትከለከሉ እና እዛው እንዳትቀሩ እያሉ ፍርድ ቤት ሲያስፈራሩ ነበር። እና በጣም ከባድ ነበር። ምንም ሊያደረጉሽ ማንም በማይሰማበት ሰዓት ታፍነሽ ስለምትቀሪ ያኔ ስማርት መሆን ይጠይቅ ነበር። ጊዜ በቃ ዝም ምን ያልኩት ኢህአዴግን ግን ራሱ በተደጋጋሚ ሰዓት፣ ጫልቱ አንቺ ምንም ነገር አላጠፋሽም፣ በቃ ተሳስተን ነው ሚሲንፎርም ሊሆነን ስለሆነ እንፍታሽ፣ ግን ስንፈታሽ በቅድመ ሁኔታ ነው፣ ይቅርታ ጠይቀሽ መውጣት አለብሽ ብሎ በተደጋጋሚ ማረሚያ ቤት መታ ያናግኑ ነበር። እኔ ደግሞ በቃ ስላላጠፋሁ ይቅርታ አልጠይቅም አልኳቸው ማለት ነው። እሺ እንግዲህ ጫልቱ፣ ወደ አንቺ ተመልሰን እንመጣለን። ንግስት ይርጋ፣ አንቺ ደግሞ በቅርብ ነው ወደ እስር የገባሽው። በቅርብ ማለት እንግዲህ ከጫልቱ ጋር ስናስተያየው ማለት ነው። ጫልቱ ከስምንት አመት በፊት እስር ቤት ስለነበረች እስቲ ያንቺን ሁኔታ ንገሪን። ምን ይመስል ነበረ? አንቺ እስር ቤት ሆነሽ ለፍርድ ቤት አቤቱታዎች ታቀርቢ ነበር ጠበቃሽንም አቶ ሄኖክን አነጋግረን ሰርተናል ለአሜሪካ ድምጽ ላይ። የኢትዮጵያ መንግስት ደግሞ በእስር ቤቶች ውስጥ የሰብአዊ መብት ጥሰቱ እንደሚነገረው እንዳልሆነ በተደጋጋሚ ይገልጻል። እና አሁን አንቺን አግኝተንሻል። መስመር ላይ በቀጥታ ስትጠቀሽ የነበርሽው ባለቤትዋለሽ እና ስቲንገሪን ምን ይመስላል የነበረው የእስር ሁኔታሽ? የሱ ህት ቆይተው በጣም ከባድ የሚባል ጊዜ ነበረ። እኔ በህገ መንግስቱ እንደማውቀው እስረኛ እንደ ማንኛውም ታሳሪ ማንኛውም መብቶች በእስር ቤት ውስጥ የሚፈቀዱ መብቶች ለማንኛውም እንደሚያገለግሉ ና ለማንኛውም ተጠቃሚ እንደሚያደርጉ ነው የማውቀው ህገ መንግስቱ ላይ ብዬ የማስበው ህገ መንግስቱና ተግባር ላይ ያለው ነገር ምንም የማይገናኝ ሁኔታ ነው ያየሁትኝ። ማዕከላዊ በነበርኩበት ሰዓትም እንዴት ተይዤ ከጎንደር ማዕከላዊ እንደገባው አላቅም ነበረ፣ ራሴንም አላቅም ነበረ። ያንን መጥፎ ጊዜ አሳልፈን ወደ ቃሊቲ ትንሄድ አሪፍ ነው ቃሊቲ ይሻላል ሚሉ ታሳሪዎችም የሚሉ ሰዎችም እዛ ቤት የሚጠይቁንም ይነግሩ ነበር። ግን ቃሊቲን ምንም ከማዕከላዊ የማይሻል ቢያንስ ምርመራ ቢሮ አሁን ልንሄድ ነው ብለን የማናስብበትና የማንጨናነቅበት ጊዜ ነበረን ነው እንጂ፣ ወይም ደግሞ ሲነጋም ምርመራ እንሄድም፣ ሌትም ሲመሽም ምርመራ እንሄድም የሚለው ቃልቲ ከማዕከላዊ የተሻለ የሚያስብለው ይሄ ብቻ ነው እንጂ ምንም አይነት ሰብዓዊ መብት የሚባል ነገር እዛ ጋር የለም። እንደ ማንኛውም ታሳሪዎች አንታይም። ከኛ ጋር የተቀመጠ ሰው ሁሉ ተነሱ፣ ከነሱ ጋር እንዴት ተቀመጣቸው፣ አሞክሮ እንቀማቸዋለን እየተባሉ እያስፈራሩ ሰው እንዳይቀርበን ምግብ ለሰጠን ሰው ምግብ ቤተሰብ ያመጣላቸው ምግብ ነው የሚሰጡን፣ የመንግስት ምግብ አይደለም። የራሳቸው የግል የቤተሰብ ምግብ ነው። ያንን ምግብ በሰጡን ሰዓት ግን እናንተ ለሽብርተኞች ምግብ አብልታችኋል ተብለው ቤተሰብ የተከለከሉ ታሳሪዎች ነበሩ። እነሱን ላለማሳቀቅ ብቻችን አግለን የቆየንበት ጊዜም ነበረ። አስፈላጊ የሚባለውን ማቴሪያሎች እንኳን ከውስጥ በማረሚያ ቤት ሆነሽ የምትፈልጊያቸውን የሴት ማቴሪያሎች አሉ፣ እነሱ ከውጭ እንዳይመጡ እንከለከል ነበር። ከውጭ ወደ ውስጥ ማስገባት አይቻልም። ሱቅ ላይ ሂደሽ እንደፈለሽ መግዛት አይቻልም። ሰው ልከሽ መግዛት አችም እነ ማንኛውም ታሳሪ ልከሽ እንኳን ብዙ እኮ ማስገዛት፣ እሱን ደግሞ እናንተ የሽብር ተላላኪዎች ተብለው ይቀጣሉ። የሽብር ተላላኪ ተብለው ያው ብዙ ሰዎች ስም ይወጣላቸው ሰዎች አሉ። አይቻልም፣ መላላክ አይቻልም። ሂደን መግዛት አይቻልም ማንኛውም ነገር ማድረግ አይቻልም ለምሳሌ ፀጉራችን እንኳን ፀጉራችን ፀጉር ቤት የሚባል ነገር እዛው አለ ታራሚ ታራሚ ለታራሚ የሚሰራራበት እዛ ቦታ ላይ ሂደን እንደንሰራ አይፈቀደልንም ጸጉራችን መሰራት ስላልቻለ ፀጉራችን ታጥበን ፍሪጅ በምናደርግበት ሰዓት እሱ ጸጉሮች ምንን እያስተማርሽ ነው ብለ ፀጉራችን ፍሪጅ እንዳናደርግ እንከለከል ነበረ ጸጉራችን ሽ ፍሪጅ ማድረግም ውሃ መታጠብ መናከርም ሲሰለችን መላጨት እንኳን እንፈልጋለን ብለን በተላጩ ሰዎች ከኛ ቀድሞ በተላጭ ሰዎች ቅጣት ደርሶባቸዋል። እኛም እንዳንቀጣ ማስጠንቀቂያ ተሰጥቶነ፣ ቢሮ ተወስደን ተመክረናል። ቤተሰቦቻችን መጠው በምናወራበት ሰዓት ቢያንስ ከአራትና ከአምስት ያላነሰ ፖሊስ ያጅበናል። ያወራናትን ማንኛውም ነገር ማንኛውም ያወራናትን ወሬ ወስደው ቢሮ ላይ በማስተላለፍ ቢሮ ተጠርተን እንደገና ሌላ ቅጣት ይሰጠናልኝ። እንዲግለሽ ወሬ አውርተሻል አንቺ ማነሽና እንዲግለሽ ምታወድተ ተብዬ፣ እኔም እስከ ኃላፊዎች ድረስ ተከሶች ነበረ። ንግስት፣ እንግዲህ እስቲ ከእናንተው ጋር ውይይት የምናደርግበት ሰዓት ስለሆነ እንመለሳለን። በፌስቡክ የምትከታተሉን እስቲ ለንግስትም ለጫልቱም ጥያቄ ካላችሁ፣ በቀጥታ እነሱን የሚመለከት ጥያቄ ካላችሁ ጥያቄዎቻችሁን ሰንዝሩልን። አሁን ሴና ሰለሞንን ተገኝታለች እያሉኝ ነው። ሁን ተገኝታለች ብለው ነበር። በጣም ይቅርታ። አሁን ደግሞ ወጥቷል ስልኩ እያሉ ነው ወለጋ ነው የምትገኘው። ቅድም አግኝቼ ባነጋገርኳት ጊዜ የመብራት መቆራረጥና የኢንተርኔት ችግር ስላለ ደጋግማችሁ ሞክሮልኝ ብላለች። እየሞከርንላት ነው። እንደ መጣች መልሰ እናመጣታለን። ጫልቱ መጀመሪያ ከስምንት ዓመት በፊት ስለነበረው ቆይታሽን የነገርሽን እስቲ አስራ አንድ ወር የታሰርሽበትና በድጋሚ ወደ እስር ቤት የመጣሽበትን ምክንያት ንገሪን። እስር ቤት ውስጥ ሆኒ ትምህርት ተምሬ ነበር፣ በርቀት ቤተሰብ ከፍሎልኝ ሎልኝ በሶሲዮሎጂ ተመርቄ ነበር። ስራ ግን ሳፈላልግ እንኳን ስራ ሊቀጥረኝ ሰው ከኔ ጋር መቆም ራሱ ይፈራል ማለት ነው። ገና ለገና በቃ ሽብርተኛ ገብዬ ስለነበረ እነሱንም እንዳለ እንዳላሰሮች ሰው ይርቀኝ ነበር። ስለዚህ ሀገር ውስጥ አማራጭ ስላጣው ሱዳን ኤምጂኦ ሜይቢ ሊኖር ይችላል በሚል ወደ ሱዳን ሊሄድ ስል እነሱ ግን ቀድሞ ነገር ይቅርታ ያልጠየቅኩት ተመልሼ እዛው ሊሄድ እንደሆነ ነገር አስመስለው ይቅርታ እንዲህ ስላልፈቱ ከተፈታሁበት ቀን ጀምሮ ይከታተሉ ነበር። ወደ ሱዳን ሲሄድ ክላ ላይ አስወርደ ያዙ። እና ድጋሜ እንዴት ነው መቀመጥ ነው መሄድ? ህጋዊ ፓስፖርትና ቪዛ እስካለኝ ድረስ ሰላማዊ ሰው እስከሆንኩ ድረስ ለምንድን ነው የሚያዘው ብዬ ስጠይቅ፣ አሁን ያለው ዱላና ድሮ የነበረው ዱላ ይለያያል። ያኔ ተጥለው ነበር የሚያሳድሩኝ ብቻዬን፣ ጨለማ ቤት ከሶስት ወር በላይ ነበር እጄ በካቴና ፋስሮ የቆየሁት። ዘጠኝ ሰው፣ ሰባት ሰው፣ ስድስት ሰው እየሆኑ ነበረ የሚመቱ ራሴን እስከሚስት ድረስ። አሁን ግን ሶስት ሰው ብቻ ነው የመረመረኝ። ሶስቱን ሲመረምሩ በቃ ጋልቱ ስለ አንቺ አናውቅም ፈጥራችሁ መርምሯት እየተባለም ስለሆነ ነው ብሎ አሁን በጥፍ እየተማቱ ነበር የሚመረምሩኝ የነበረው ማለት ነው። ስለዚህ እኔ ግን አሁንም ጫናውን ጭሲሆን ሁሉን ነገሩን ችዬ ኤርትራ ነው የምሄደው ብለሽ ቃል ስጪ ብለው ቢያስገድዱኝም እምቢ ብዬ ሱዳን ነው የምሄደው በቃ ብዬ ቃል ሰጠው ብር ደግሞ ቤተሰብ የሰጠኝ ብር ነበረ። ኤግዚቢት አስገቢ ሲሉም በወንጀል ያላገኘሁትን ብር ደግሞ ኤግዚቢት አላስገባም ብዬ አሁንም ጥሻቸውን ተቋቁሜ ፍርድ ቤት ተከሰስኩ። ፍርድ ቤት ግን ስሄድ ተከላከይ ብሎ ዳኛው ሲነግረኝ ምን ብዬ ሊከላከል? ሱዳን ነው የሚሄደው ኤርትራ ነው በሚል ምንም አይነት ማስረጃ ላቀረባችሁ እንደዚህ ብለሽ አልሰጠሽም እንዴ? ጫጭ ብለው እንደ አዲስ እኔን ያጣራል ማለት ነው፣ ሰው ያነበው ኬዝ። ከዛ እኔ ደግሞ በቃ ከኢህአዴግ ፍርድ ቤት ክታ አልጠብቅም፣ ጠብቄም አልመጣሁም፣ ልጠብቅም አልችልም ስል የኢህአዴግ አባላት ብለሽ ስማችንን አጠፋሽን ብሎ ፍርድ ቤቱ አምስት መቶ ብር ቀጣይ ማለት ነው። አሁን ባለው አያያዝ ደግሞ እኔ የቆየሁት ፍርደኛ ክልል ነው ስምንት አመት ከአርባ አምስት ቀን ስቆይ አሁን ዞን አምስት የሚባል የቀጠሮ ክልል ማቆያ ነው የቆየሁት። አሁን ስቆይ ነገሯ በጣም ከባድ ነው የሆነብኝ። ጸጉሬን ለመሰራት አጃቢ ያስፈልገኛል። ቤተሰብ ስናወራ ድሮም ነበረ። አሁን ግን ሞር በቃ በጣም ስትሪክት ሆነ። ኦሮምኛ ተናጋሪ ስለሆንኩ ኦሮሞ ፖሊስ አቆሙልኛል። በተመሳሳይ አማርኛ ለሚናገሩ አማራ ፖሊስ፣ ትግርኛ ለምትናገር ትግሬ ፖሊስ አድርገው ምንም ፕራይቬሲ በሌለበት ቤተሰቦቻችንን ማዋራት እስከማንችል ድረስ በጣም ያጨናንቁን ነበር። በጣም ከባድ ነው። የማረሚያ ቤት አመራሮች በጠቅላላ የድሮ ታጋዮች የነበሩ ናቸው። ለአይናቸው እኛን አይወዱንም። ብናጠፋም ባናጠፋም ሁሌ በጥፋተኛ አይን ነው የሚያዩን እና እድሜያቸው ያለፈ ጡረታ መውጣት የሚገባቸው ግን በሰሩት ፌቨር ምክንያት እስከዛሬ እዛ ቁጭ ብለው ሰው የሚያቃጥሉ ናቸው። እኛን ብቻ ሳይሆን በደረቀ ወንጀል የገቡ የገቡትን ሰዎች እንደዛው ማለት ነው። ምንም መረዳት በውስጣቸው የሌለ ጫልቱ፣ እናመሰግናለን። የእስር ቤት የሰብአዊ መብት ጥሰት አያያዙን በተመለከተ ስትጠቅሺ ለሶስት ወር ወደ ታች ታስሬ ለሶስት ወር ቆይቼ ነበር ብለሻል። እስቲ አስረጅን። ለሶስት ወር አንድ ቦታ ላይ ቆይተሽ ነው ወይስ እየወጣሽ እየገባሽ ማለትሽ ነው? ይህን ራሳቸውም ያውቁታል። የማዕከላዊ መርማሪዎች ራሳቸው እነሱም ያውቁታል። አሁን ቢሰሙን እውነት እንደማውራ ይገባቸው ነበር። በዛ ሰዓት ስታፈር በውስጤ መጥፎ ነገር እንዳለ አውቃለሁ። እውነት ደግሞ የኦሮሞ ሕዝብ እውነት እንዳለው አውቃለሁ። መንግሥት የሚያደርገውን ነገር ደግሞ እቃወማለሁ። ላይ በውስጤ ነው እንጂ ምንም አይነት ኮንትሪቢሽን እና ኮንታክት ከሆነ ጋር አልነበረኝም። ግን በዛ ሰዓት ገና ለገና እኔ አላውቅም ብዬ በጣም በምመታ እና በምክድ ሰዓት፣ አላውቅም በምልበት ሰዓት እነሱ ደግሞ የሆነ ነገር ኖሮ እየካድኩ ነው የመሰላቸው። ሁለት ቦታ ቦምብ ፈንድቶ ነበር። በቃ በግድ እኔ ነይምበ ነበር የነበረው ማለት ነው። ከዛ በኋላ ስድስት ቀን ግንቦት ሁለት ገብቼ በስምንት እቃዬን በሙሉ ይዘሽ ውጪ ሲሉ ከሴቶች ጋር ሊቀላቅሉኝ ነው የመሰለኝ ብቻዬን ስለነበርኩ ማለት ነው። ከዛ እቃዬን ውጭ ካስቀመጥኩ በኋላ ማታ መቶ እጄ ላይ ካቴን አረገብኝ ማለት ነው አንዱ። ከዛ ዓይኔን በሻሻሰሩኝ በመኪና አሳሳ ሙልጣ የሚባል ከሜጋ የተከሰሰ ልጅ ነበረ። ከሱ ጋር በመኪና ወሰዱን ማለት ነው። የት እንደሆነ ራሱ አላቅም። ለምን አይነት አስሮ ስለነበር እዛ ስፍራ ላይ ከሶስት ወር በላይ ነው የቆየሁት። መጀመሪያ ልጆቹ ባትሪ ይዘው ነበር ክፍል ውስጥ የሚገቡት ሽንትቤት ይወስዱናል። አይናችንን እስከ ሽንትቤት አስሮ ሽንትቤት ይሸጡናል። በሂደት ግን ቤት ውስጥ አያስሩኝም ነበር አይኔን አያስሩኝም ነበር ቤት ውስጥ። ቤቱ አራት መኝታ ቤት ሻወርና ሽንትቤት ሁለት ያለው ፊትለፊት ላይ ደግሞ ሳሎን ያለው ቤት ነበረ ማለት ነው። መኖሪያ ቤት ይሄ አሰራሩ የኪራይ ቤቶች የሚመስል እንደዛ አይነት ቤት ውስጥ ነው። ከሶስት ወር በላይ ቆየ እና ቀንና ሌሊት መጥቶ ሲመረምሩኝ ደግሞ አይኔ ታስሮ ከቤቱ እንደዚህ ነገር እሄዳለሁ ወዴት ማለት ሰርቪስ ይመስለኛል እንደዚህ ስረዳው የሚመረመርበት ክፍል ማለት ነው። ብጮኝ ምን ብትይ ማንም በማይሰማሽ። ስለዚህ አባቴ ይነይም እናቴ በሰዓቱ በጣም ተጨናንቃ አጥተውኝ ስለነበረ ቤተሰቡ በሙሉ በቃ ጫልቱ ምትባል እዚህ አልገባችም አናውቅም ብለው ምግብ ራሱ ስለማይቀበሏቸው ብዙ ቦታ ለመክሰስ ሞክራ፣ መጨረሻ ላይ እንደነገርኩሽ እሱ መጥቶ እንትን ስላላቸው ነው መልሰው ከዛ ቦታ ከሶስት ወሩ በኋላ ያመጡኝ ማለት ነው። እና በጣም ተብሮ እስቺ ተቀየሮኝ ነበር። እሺ ጫልቱ፣ እናመሰግናለን። የፌስቡክ አስተያየቶች አሉ እና ጥያቄዎች አሉ እነሱን ይዘን እንመለሳለን። ከዛ በፊት ግን ንግስት በአንቺ በኩል በእስር ቤት አያያዝ እና በሰብአዊ መብት የምታነሻቸው ጉዳዮች ካሉ ለፍርድ ቤት የቀረቡም በጠበቃሽ አማካኝነት ለፍርድ ቤት የቀረቡም በአንቺ በኩል አለምታያቸው ያላነሳሻቸው ካሉ እድሉን እንስጥሽና ወደ ፌስቡክ ጥያቄዎች እንመጣለን። እንደሚታወቀው እኔ ፍርድ ቤት ላይ በጣም እናገር ነበረ። ሰሚ የለንም እንጂ እኔ የምናገራለሁ። በጠበቃ በኩልም የተለያዩ አቤቱታዎች የተጽፈው ይገቡ ነበረ፣ ግን ለእነዚህ አቤቱታዎች ምንም አይነት መልስ አልነበረም። በቤተሰብ ጥየቃ በኩል ቤተሰቦች ከጎንደር ተይዤ አዲስ አበባ መጥቼ እንደመታሰር መጠን በጣም ብዙ ቤተሰብ ይንከራተት ነበረ። ምንም አይነት ቤተሰብ ማግኘት አልችልም ነበረ። ቤተሰብ የማገኘው እዚህ አዲስ አበባ ውስጥ ያሉ ቤተሰቦችን በቅርብ ሊያገኙ የሚችሉ የቅርብ ተጠሪ ብዬ ያስመዘግብኳችን በቤተሰብ በማስመዝገብ ስለሆነ የምንጠየቀው ማስመዝገብ የሚቻለው ደግሞ በጣም ውስን ሰው ነው እንጂ ማስመዝገብ አይቻልም ነበር ፎርሙ ላይ። እነዛ ሰዎች ደግሞ ያው እኔ እንደምፈልገው ማግኘት የምችለው እዚህ አዲስ አበባ ያሉትም ስለሆነ አዲስ አበባ ያሉት ዘመዶችን ነበር ያስመዘገብኳቸው በሰአቱ እናት አባቶች እህት ወንድሞቼ ጎንደር እንደመሆናቸው መጠን ግን እነሱን አላስመዘገብኳቸውም በየጊዜው ስለማይመጡ ድቢ አስመዘገቡ ከዛ በኋላ ግን ወንድሞቼ ሲመጡ እና እናቴም አክስቶቼም አጎቶቼም አባቴም በመታበት ሰአት እነሱን ማግኘት አልችልም ነበረ እህቴም አሜሪካ ነበረች አሜሪካ ለአስራ አምስት ቀን ፈቃድ ወስዳ እኔን ለማየት እና ለእኔ ጠበቃ ለማቆም ኢትዮጵያ መታ ነበረች ከአሜሪካ የመጣችውን ከጎንደር የመጡት ወንድሞቼም አባቴም አክስቴም አጎቶቼም ማግኘት አልችልም ነበረ ያልተመዘገባችሁ በመሆናቸው ተብሎ ይሄን ለፍርድ ቤት አቅርቤ ነበረ። ፍርድ ቤቱ ይሄንን በአቤቱታ መልክ ጽፋቸው አስገቡ ተብሎ ጽፈን አስገብተን ለሁለት ቀጠሮ ያክል ለችሎት ቀርቦ ተከራክሬበት ማንኛውም ቤተሰብ ማንኛውም ወዳጅ ዘመድ እንዲጠይቀኝ ፍርድ ቤቱ ትእዛዝ ሰጠበት። ያኔ ፍርድ ቤት ትእዛዝ ወረቀት ለማረሚያ ቤቱ ደርሶት ነበረ ግን ፍርድ ቤት ምን አገባውና ይሄ የራሳችን ያሰራር ስልት ነው ስለዚህ ፍርድ ቤት ምን አገባው ፍርድ ቤት ነው የሚያዘን እሱ ማን ነው እንዲያውም ጭራሽ ማን ነው ዳኛውንም ማወቅ እፈልጋለሁ እስከ ማለት ደረጃ ሀላፊዋ ዞኖ ሲሰሯ እንዲህ እስከ ማለት ደረጃ ደርሳ ነበረ ጭራሽ ማረሚያ ቤት ከሰሰች ተብዬ በሰአቱ በጣም ታምሜ ነበረ ህክምና ተከልክዬ ሶስት ወር ካለ ምንም አይነት መድኃኒት በመም የተሰቃዩበት ጊዜ ነበረ ከዛ በኋላ ያው ክረምትም ስለነበረ ለፍርድ ቤት አቤቷ ማቅረብ አልቻልኩም ነበረ። ክረምቶች አልቀው ጥቅምት ላይ ነበረ ጥቅምት ሀያ አንድ ነበር ፍርድ ቤት የቀረብኩትኝ። ፍርድ ቤት በቀረብኩበት ሰዓት ያንን አቤቱታ ስላስገባሁኝ እና ፍርድ ቤቱ ትዕዛዝ ስለሰጠ ፍርድ ቤት ያዘው ትዕዛዝም አልተፈጸመልኝ የበለጠ ሌላ ተጽዕኖ ደግሞ ደርሶብኛል። ታምሜ አልታከምኩም ብዬ ሌላ አቤቱታ ሳስገባ አሁንም ሰፈሻ አስገቢ ተብዬ እስቲ ያስገባው መጣው እንዲያናግሩና የማረሚያ ቤት ሲመለከታቸው የተባሉ ኃላፊዎች እንዲመጡ ፍርድ ቤት ትእዛዝ ጣፈ መጠውም ቤተሰቦችን እንዳገኝ ትእዛዝ ተሰጠልኝ። ቢያንስ በክፍለ ሀገር መታወቂያ እንኳን እንድታስገቡላቸው ተብሎ ከአሜሪካ የመጣችውን ሳላገኛት እንደሄደች ያው ቀደም ብዬ ነግሬሻለሁ፣ ሳትቀጥርልኝ ሄደች። እዚሁ ያው ግን ቅድሚያ እዚህ ያሉት ቤተሰቦች አቁሞልኝ ስለነበረ ጠበቃዎች እየተከታተሉልኝ ነበረ፣ የምፈልገውን ነገር እያደረጉልኝ ነበረ። ቢሆንም ግን እህቴን ማግኘት ሳልችል እህቴን አይኗን ሳላያት ረዥም ጊዜ ተለየችኝ። የሚገኝ ካላያት ተመልሳለች። ወንድሜ አንድ እግሩን የሚያመው ወንድም አለኝ። በእግሩ አካል ጉዳተኛ ብላቸው አስገቡልኝ ብያቸው እንኳን መቼም የማረፈው እነሱን ሂጄ መለመን እንኳን ማልወድ እነሱ ጋር መማጠን መለመን አልወድም። ቢሆንም ግን ያችን ቀን እንትን ማለት ስላልቻልኩኝ በዛ ቲቪት ማለፍ ስለማልፈልግ ወንድሜ አካል ጉዳተኛ ነው። እሱ እንደዛ ደክሞ የመጣውን ወንድሜ ሳላገኘው እንዳይሄድ ራሴን ዝቅ አድርጌ እነሱን ሰላም የተማጽኛቸው እንዲያስገብልኝ በለመንኳቸው ሰዓት እሺ ብለው ልክ እኔን ማትና ማናድር ስለሚፈልጉ እሺ ይምጣ ንገሪ ለቤተሰቦች፣ እሺ ይምጣ ብለው ወንድሜ አዲስ አበባ መጥቷል። ከጎንደር ነው የመጣው። ከመጣ በኋላ ግን ሰዓት ሶት ደርሶ ቤቶች አላገኘ በመሄዴ በጣም ከፍተኛ ስሜት ነበረው። በጣም እናመሰግናለን። በጣም በርካታ ጥያቄዎች ይታዩኛል። ፌስቡክ የማህበራዊ ገጻችን ፕሮዲሰር አበባየው ገበያው እየተከታተለች ጥያቄዎቹን አቀናብራ እስክትልክልኝ ድረስ እንደው ካየኋቸው ጥያቄዎች በመነሳት አንዳንዶቹ የውሸት ነው የምትናገሩት የሚል በጣም አንዳንድ ጥያቄዎች አይቻለሁ። እንደዚሁም ቅድም ጠቀስ አድርጌ ነበር የኢትዮጵያ መንግስትም እንደዚህ ያሉ ማሰቃየት ተግባሮች በእስር ቤቶች አይፈጸሙም ብለዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም የማዕከላዊ መዘጋትን ሲናገሩ በደርግ ጊዜ የማሰቃየት ተግባር ይፈጸምበት የነበረ ነው ያሉት እና በተለያየ ጊዜ ደግሞ የሰብአዊ መብት ሪፖርት የሚያወጣው የኢትዮጵያ የሰብአዊ መብት ኮሚሽንም ዶክተር አዲሱ ገብረ እግዚአብሔር በአንድ ወቅት ስለ ሰብአዊ መብት አያያዝ ተጠይቀው የሰጡት አስተያየት አለ። እነዚህን አካታችሁ የሚቀበሉ እንዳሉ ሁሉ የማይቀበሉ ሰዎች አሉ። እውነት አይደለም የሚሉ አሉ እና የዶክተር አዲሱን አስተያየት እንስማና ተመልሰን ለእንደዚህ እንደ እውነት ስለመሆኑ የሚደርስባችሁ ነገር ማሳያ ወይም ማረጋገጫ ወይም እስር ቤት ስላሉ ሁኔታዎች የምትሉት ነገር ይኖራሉ ብለን ተመልሰን እንመጣለን። እስቲ እንስማ ዶክተር አዲሱን። የምናቀርበው ሪፖርት ግን እውነታ ላይ የተመሰረተ መሆን አለበት ነው። ሁሉም አይነት ሪፖርት አይቀርም፣ ወይ ደግሞ የሰብአዊ መብት ጥሰት አለ ብሎ አንዱ ድርጅት ስለተናገረ ስላወጃ ይሆናል ያ ጥሰት መኖሩንና አለመኖሩን በትክክል እታች ወርዶ የማጣራት ስራ ይጠይቃል። አንዳንድ ዓለም አቀፍ የሰብአዊ መብት ተከራካሪ ነን የሚሉ ቡድኖች የሚያወጡት ሪፖርት የት ሆነው እንደሚያወጡት ሪፖርቱ ባናቅም የምርመራ ሪፖርት በተፈጥሮው እውነታን ይፈልጋል። ሴናን አሁንም እየሞከርናት ነበር፣ ገብታለች ብለውን አሁን እንደገና ተመልሶ ስልኩ ወጥቷል። ስለዚህ ከእናንተ ጋር እንቀጥላለን። ንግስትና ጫልቱ መስመር ላይ ያላችሁ ነው። ጫልቱ ወደ አንቺ ልምጣና፣ ሰምተሻል። ሪፖርቶችን በተመለከተ የኢትዮጵያ መንግስት የሚለውንም፣ እነዚህ የሰብአዊ መብት ጥሰቶች በእስር ቤቱ ውስጥ የሚፈጸሙ የማሰቃያ ተግባራት እውነት ለመሆናቸው ምን ማረጋገጫ ይኖራል? አንቺ ደርሶብናል እያልሽን ነው በአንደበትሽ። እንደው ለዚህ ምን ምላሽ አለሽ? እኔ ምን መሰልሽ የምመልሰው እውነት ነው የምናወራ ያለ ነው ማለት ነው። ስለዋሽን ምንም የምናገኘው ነገር የለም። ያልሆነ ነገር ደግሞ ሆነ ብለን አንልም። ለምሳሌ እኔ አሁን ከትርፍ የዘለለ ነገር አልደረሰብኝም በአሁኑ ብዬሻለሁ። የድሮውን ደግሞ እውነት ስለሆነ ነው የማወራ ያለሁት። አሁን በዚህ የተነሳ አንድ ነገር ልጥቀስልሽ። ማዕከላዊ ያለው የጠረን ምስና ኦፕሬሽን ብለው ብዙ ሰዎች አስገብተው ነበር። ሰዎቹ ምን እንዳሉ ታውቂያለሽ? ኢትዮጵያ ውስጥ ነው ወይ ያለ ነው እኛ ከፍር ነው የምንሆነው ሴት የሴቶች ክፍል ከፍር ነው፣ ከላይ ፎቅ ላይ ነው ምርመራ ክፍሉ። እና እግዚአብሔር በሚያውቀው ጣራው ተደርምቶ ወደ ውስጥ የሚገባ ነው የሚመስል ሰው ሲደበድቡ እና ማታ ሶስት ሰዓት ደግሞ የታመመ ሰው ነበረ። በአጋጣሚ ለታመመ ሰው ሲከፈት ሁላችንም ወትን በመስኮት የያየንበት ሁኔታ ራሱ ሰዎቹም የያዩበት ሁኔታ አለ። እነሱ ፖለቲከኞች አይደሉም ነጻ ሰዎች ናቸው። ግን የያዩት ነገር እነሱ በታሪክ አንድ ቀን ሊያወሩት ይችሉ ይሆናል። በሙስና የገቡ ሰዎች ሀገራችን ነው ወይ? ይሄ ኢትዮጵያ ውስጥ ነው ወይ? እንደዚህ አይነት ነገር የሚካሄደው አናምንም ነበር። ስንተማ ውሸት ነው የሚል ነበር፣ የስም ማጥፋት ዘመቻ ነው የሚል ነበረ ነው ያሉ። በተመሳሳይ ቃሊቲ ደግሞ ስመጣ ለምሳሌ ኢንጂነር መስስን አበበ ፈቀደ አዲሳ የሚባሉ ልጆች እንደ ህጉ ስሜት አንድ ጥፋት ያጠፋ ሰው አላጠፉም እንጂ ቢያጠፉ ራሱ ከአራት ወር በላይ ማግለያ ቤት መቆየት የለበትም ማንም ሰው። እነሱ ግን እስኪ ከአስር አመት በላይ መስል ፈቀደ፣ ከስድስት ከሰባት አመት በላይ ጨለማ ቤት ውስጥ ነው ያለ። እነዚህ የፖለቲካ እስረኞች ስለሆኑ አይደለም። ሌላም ሌላም በአዲስ አበባ ከተማ የሚታወቅ የነበረ ዳዊት ዙባ የሚባል ልጅ አለ ከዛሬ በካቴና ፓስሞ ጨለማ ቤት ውስጥ ነው ያለው። ይሄንን መካድ አይችሉም። ይሄንን ደግሞ ውሸት ነው የሚል ሰው እራሱ በአካል ሄዶ ቃል ስ ማረሚያ ቤት ላይ ይችላል። እኔ በተፈጥሮ ይ ስለ እውነት መሞት ፈልጋለሁ። በቃ እውነትን ነው ማውራው፣ ውሸት ለምን ዋሻለሁ? በእግዚአብሔርም ነገኔንም በታሪክ ያስጠይቀኛል። ውሸት አልዋሽም። የማንንም ስም ማጥፋት አልፈልግም። ግን ሪያሊቲ ስለሆነ ነው የምነግርሽ ራሳቸው እንዲህ ውሸት ነው የሚሉ ሰዎች በአካል ሄዶ ማየት ይችላሉ። የእውነት መፍት ከፈለጉ በቀላል ነገር ማዕከላዊ ገብቶ አንድ ቀን አድረው ጣራ ላይ የሚሆነውን ነገር አይቶ መውጣት ይችላሉ። ቃሊቲ፣ ብዙ ወንድሞቻችን ብዙ ወንድሞቻችን ሁለት ችግር የሌለው በክራንች የሚሄድ ልጅ አሁን የፖለቲካ እስረኞች ይፈቱ ሲባል ቅድሚያ ተሰቶት እንደመፈታት እስካሁን እየተሰቃየ ያለበት ሁኔታ አለ። ብዙ በሽተኞች፣ ብዙ የአእምሮ በሽተኞች መታሰር የሌለባቸው ቃሊቲ እስር ቤት ውስጥ የሚሰቃዩ ብዙ ወንድምና እህቶች አሉ ይሄ እውነት ስለሆነ ነው የምነግርሽ። የኢህአዴግን ስማቅ ህቼ እኔ ምንም ነገር እኮ አላገኝም። እውነት ስለሆነ ስለደረሰብኝ ነው። ማ የዛሬው ቅንብር አላለቀም። ከቆምበት እንመለሳለን ከሰሞኑ። ክቡራትና ክቡራን አድማጮች እንግዲህ የቀሩትንም ተሳታፊዎች በሌላ ዝግጅት እንደዚሁ ይዘናቸው ለመመለስ ጥረት እናደርጋለን። ጽዮን ግርማን እንደዚሁም ተሳታፊዎቹን ጫልቱ ታክለና ንግሥት ይርጋን በአድማጮች በተሳታፊዎች ስም አመሰግናለሁ። እናንተንም ለተሳትፏችሁ ከልብ አመሰግናለሁ። ክቡራትና ክቡራን አድማጮች በዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በየዕለቱ ከምሽቱ ሁለት ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ክቡራትና ክቡራን አብራችሁን ቆዩ። አሁን አንድ ሙዚቃ ልጋብዛችሁ፣ የሴና ሶሎሞንን ጣዕመ ዜማ እነሆ ሂኛቲን ኢማና ስንብርቱ በሪ ሂኛቲን ማና ዳም ሰቲና ገሂ ጃለኒኩ ሰና ከወሊ for my ለሲም ቢሮዋ ለወፊቱ የተንቆረቆረ ጣዕመ ዜማ ነው የሰማችሁት። አደራሽን አትቢ በሴና ሶሎሞን ነው። ሂኛቲን ኢማና ሴናን ላመስግንና ወደ ተከታዩ ዝግጅት ልሸጋገር። የጥቁሮች ታሪክ ወር አንዳንድ ስሞችን ጠቀስ ጠቀስ ስላድርግላችሁ እና እነማን እንደሆኑ ከምን ጋር እንደሚያያዙ እነዚህ ስሞች ለእናንተ ትቼ እወጣለሁ። ፍሬድሪክ ዳግላስ፣ አብርሃም ሊንከን፣ ሄሪየት ታብማን፣ ጀፈርሰን ዴቪስ፣ ማርቲን ሉተር ኪንግ ጁኒየር፣ ሮዛ ፓርክስ፣ አንድሩ ጃክሰን፣ ማልኮም ኤክስ፣ ሚሼል ኦባማ፣ ሞሐመድ አሊ። ከዚህ ከጥቁሮች ወር ታሪክ ጋር የሚያያዙ ሕልቆ መሳፍርት የሌላቸው ብዙ ብዙ ብዙ ስሞች አሉ። አሁን የጠራኋቸው ስሞች በምን ይታወሱ ይሆን? እርሶስ በምን ያውቋቸዋል? ከዚህ በቀደሙ ሳምንታት አንዳንዶቹን ጠቃቅሰናል። በመጪዎቹ ቀናት ደግሞ የቀሩትንም ሌሎችንም እያነሳን አብረን እንቆያለን። እስከዚያው ድረስ ግን እርሶ ፋይሎን ያገላብጡ። ምን ያስታውስዎታል እነዚህ ስሞች? የጥቁሮች ታሪክ ወር። ወደ ተከታዩ ቅንብር እንለፋሁን። የአንዳርጋቸው ጽጌ ሕይወት በወህኒ ዓለም አቀፍ ጉዞ ላይ ሳሉ ከየመን ዋና ከተማ ሰነአ አይሮፕላን ጣቢያ ተጠልፈው ወደ ኢትዮጵያ የተወሰዱትና አሁን እስር ላይ የሚገኙት የግንቦት ሰባት የቀድሞ ዋና ጸሐፊ አቶ አንዳርጋቸው ጽጌ በቃሊቲ ማረሚያ ቤት ውስጥ በጥብቅ እየተጠበቁ እንደሚገኙ በቅርቡ ከእስር የተፈቱት የቀድሞው የመላ ኢትዮጵያ አንድነት ድርጅት አመራር አባል አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ ለአሜሪካ ድምፅ ተናግረዋል። የአቶ አንዳርጋቸው ጽጌን እንቅስቃሴ ለሁለት ዓመታት ከታሰርኩበት ክፍል ሆኜ በሽንቁር እከታተል ነበር ብለዋል አበበ ቀስቶ። ጽዮን ግርማ አነጋግራቸዋለች። በኢትዮጵያ ከሰኔ ወር 2006 ዓ.ም ጀምሮ ታስረው የሚገኙት የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በቃሊቲ ማረሚያ ቤት ታስረው እንደሚገኙ የቀድሞ የመያድ አመራር አባል አቶ ክንፈ ሚካኤል ደበበ ይናገራሉ። አቶ አንዳርጋቸው ጽጌ በሌሉበት ሁለት ጊዜ ተከሰዋል። በአንደኛው የሞት ፍርድ በአንደኛው ደግሞ እድሜ ልክ እስራት ተፈርዶባቸዋል። አንደኛው ክስ አቶ ክንፈ ሚካኤል ደበበ በተከሰሱበት ወንጀል የተከሰሱበት መዝገብ ነው። አቶ ክንፈ ሚካኤል ባለፈው ሳምንት ከእስር ወጥተዋል። አቶ አንዳርጋቸውን ከታተላቸው ነበር ስላሉ አነጋግሬያቸው ነበር። መጨረሻ ላይ ታደርጉት ዋይት ሀውስ የሚባል የተለየ እስር ቤት እና ትኩረት የተደረገባቸው ሰዎች የሚታሰሩበት ቦታ ነው እና ሶስት ክፍሎች ግቢዎች አሉት። ጠባብ ጠባብ የሆኑ ግቢዎች እኛ ያለንበት አንድ ጊዜ አምስቱ ከዛ አራት፣ አሁን ደግሞ አምስቱ ነን ነው። ሌላኛው አንዱን የነበረበት እና ከአቶ መላኩ ፋንታ ጋር የነበረበት ነው። ሶስተኛውና አቶ አንዳርጋቸው ጽጌ ያለበት በፊት ደግሞ አቶ ታምራት ላይ እና አቶ ስዬ አብርሃ ታሰቡበት የነበረ ከዛ በኋላ ያደር ጄኔራል ተፈራ ማሞ፣ አሳምነው ጽጌ እና ሌሎች የሚታሰቡበት የነበረ በኋላ ደግሞ አንዷለም አራጌ፣ ስጌታ እና ሌሎች ሶስት እስረኞች አብረ አምስት አቶ መላኩ ፋንታ ጀምሮ ገቢዎች የሚታሰቡበት የነበረ እስር ቤት ነው። እኛን ወደዛ ሲሄድ የሁለት ሺ ሰባት አስራ አንድ ነው ወደዛ ያልኩት ከዛ በኋላ ምንድን የሆነ ያንን ቤት ሲፈልጉት ጥር አስራ ሰባት ሁለት ሺ ሰባት አመተ ምህረት ሁላችንም እንደ አዲስ ተበውዘን እኔ ከነበርኩበት ቤት ጥቄ እኔ እስክንድር ነጋ አቶ መላኩ አቶ ገብረዋድ እንዲ ጊዮርጊስ ገቢዎች ምትንዳርገር የነበረ ሆኖም ወደ ሌላ ዞን ሄደን ነበረ አቤት የተፈለገው አቶ አንዳርጋቸውን ለማስገባት ስለነበረ እንደ አዲስ ይታደስ ነበር እንደገና ለማዘጋጀት ነና አቶ አንዳርጋቸው እዚህ አሁን እና እስክንድር የምትንበት ህት ውስጥ ማለት መቼ ነው ወደዛ የመጡት? እኛ እንግዲህ ጥር አስራ ሰባት ሁለት ሺህ ሰባት ወተን ወደ ሌላ ስንጆሱ ስድስተኛ ቤት የሚባል ሄደን ቤቱ ታድሶ ለስድስት ወር ያህል ባዶ ከቆየ በኋላ ሐምሌ ሁለት ሺህ ሰባት አቶ አንዳርጋቸው ጽጌ እዚያ ገብተዋል። ከአቶ አንዳርጋቸው ጽጌ ጋ ለተመልካችነት ይሁን ማጫዋችነት ይሁን በግጽ ባልታወቀ ሁኔታ ሁለት ሌሎች ከተለያየ ይሁን ከእዛ አንድነት የተጨመሩ አቶ አሰፋ ቁሴና ዳዊት ድባቤ የሚባሉ ማን የሚባሉ ማን የሚባሉ አሰፋ ቁሴና ዳዊት ድባቤ የሚባሉ ሁለት እስረኛ የተጨመረው እዛ ገቡ። እኛ ደግሞ ሰው እንደገባበት ቤቱ ስኝ ስኝ ሰምተን ነበረ። ከዛ በኋላ ለተወሰኑ ወራት እኛ እዛ ነበርን። እንደ አዲስ አንድ ክፍል ቢሮ ቢሮ የነበረ ክፍል ተሰርቶ ወደ እስር ቤት የተለወጠው ህዳር ስድስት ቀን ሁለት ሺ ስምንት ዓመተ ምህረት ተመልሰን ወደ ዋይት ሀውስ ገባን። ዋይት ሀውስ ከገባም በኋላ ለመጀመሪያ ጊዜ አቶ አንዳርጋቸውን አየኋቸው። ህዳር ስምንት ቀን ሮ ብሎ ከሰዓት በኋላ ስሉጡ ጋ ቤተሰብ ይሁን ላቦታውን ለመጀመሪያ ጊዜ ያየኋቸው ይዛለግል የመተያየት እድሉ ነበራችሁ ማለት ነው። ክፍት ነበረ የእሳቸው ያሉበት ግቢ እና እናንተ ያላችሁበት እኛ ያለ ነው። እነሱ ወጥተው በእኛ በር በኩል አልፈው ነው የሚሄዱት። መውጫው በር ላይ ነው ያለ ነው የእኛ ቤት። የእነሱ ትንሽ ቡድን ወደዛ ሆኖ ያለው እና ሲመጡ፣ እኔ የመኪና ድምፅ ስንሰማ አዲስ ነገር ስለነበረ ምንድን ነው ብለን እኔ በቀዳዳ ስመለከት ስንመለከት አቶ አንዳርጋቸው ሲወጣ ይ ከሰላሳ ደቂቃ በኋላ ተመልሶ ሲገባ ወደ ቤት በቀዳዳ ይወጣ ከአቶ አንዳርጋቸው ጋር የመነጋገር እድል ነበራችሁ? በአካል ተገናኝተን የማውራት እድል አልነበረንም። ግን በአጋጣሚ በተደጋጋሚ በየሳምንቱ ከዛ በኋላ ከህዳር አስራ ስምንት ቀን በኋላ ቅዳሜ ቅዳሜ ከስምንት ሰዓት በኋላ ለሰላሳ ደቂቃ ከቤተሰብ ጋር የመገናኘት ለመጀመሪያ ጊዜ እኛ ከገባን ነው መውጣት የጀመረው ከዛን ጊዜ ጀምሮ በቀዳዳ ሁለት ዓመት ያህል ሁሉ ጊዜ ቅዳሜ እየጠብቅ መውጣትና መግባቱን በወት ለመሆኑ ያረጋግጥ ነበር። ስለዚህ በቀዳዳ ከማየት ውጪ ሌላ እንቅስቃሴያቸውን የማየት እድል አልነበረውትም፣ ማለት ነው። በአይን የመተያየት እድሉ ይበጥ ይሆናል። ከዛ በኋላ የምንተያዩበትን ቆርቆሮ ስለደፈኑት እሳቸዋ እኔ እንደማያቸው አሁን ጊዜ ያያቸው ነበር። እና የሚወጡት ቅዳሜ ከሰዓት ነው። ሰው ሁሉ ተገናኝቶ ታበቃ ምሳ ከተበላ በኋላ መኪና ይመጣል። አንዳንድ ፒካት ደብንዛብኛ ይመጣል። አንዳንድ አምቡላንስ ይመጣል። አንዳንዴ ሚሳን ታጌሮ ይመጣል። እሱ የሚጠብቋቸው ጠባቂ አንድ ከዛ ደግሞ ሁለት የደህንነት አባላት በተራ የተመደቡዋሉ። እዛ አካሄዳሉ። ያ ግቢው ማን አስተዳዳሪ ቢሮ አለ እዛ ቢሮ ውስጥ ነው የሚገናኙት። አንዳንድ ጊዜ እኔ ቤተሰብ ተገናኞችን ሳልመለስ ስለሚወጡ የሚገቡበትን ቢሮ ለማየት ወርደ ሲገቡም በሚያዩቸው ጊዜ ስለዚህ በየሳምንቱ ቤተሰብ ሊጠይቃቸው ሲመጣ ብቻ ነው የሚወጡት ማለት ነው። አንዳንድ ጊዜ ኤምባሲ ወይም ኢላሀይል አንዳንድ ጊዜ አጋጣሚ ይወጣሉ። አንዳንድ ጊዜ ማክሲሙ ግን ተደጋጋሚ አይደለም። በጣም ሬሮ ነው። በሶስት ወር ምናምን አጋጣሚ የሚሆኑበት ጊዜ አለና የሚወጡበት ጊዜ አለ ኤምባሲ አጋጣሚ አንድ ቀን ከእኛ መካከል አንዱ ቢሮ ተጠርቶ የሄደ ጊዜ እንግሊዝ ኤምባሲ አንድ ኩዘር እንዳየ ስለገኛል። እሳቸው ደግሞ ግን ይሄ የዘወትር አይደለም። ከዛ ውጭ ግን ግቢ ውስጥ ሲንቀሳቀሱ በቀዳዳይ ማየት እድል ነበሮት። ግቢው ጠባብ ናት። በነገራችን ላይ እሳቸው ግቢ ሁለተኛ ለእሳቸው ያሉበት ከማን የማይገናኙ ከራሱ እዛ ማማ ላይ ከሚጠበቁ ፖሊሶች ጋር እንኳን ግንኙነት የላቸውም። በራቸው የሚከፈተው በደህንነት ነው፣ የሚዘጋውን በደህንነት ነው። እዛ ውስጥ ያሉትም እሳቸው መሆኑ ከእሳቸው ጋር የታሰሩት ምግባቸውንም አይቀበሉም። የሚቀበለው ደህንነት ነው። ደህንነቱ ካልመጣ እንኳን ምግብ ተቀብሎ አይሰቷቸውም። በጣም ደህንነቱ ምግብ ደጅ የሚሆነው ምግቡን ተቀብሎ ያቀብላል። ማታም ምቱ ተቀብሎ ይሰጣቸዋል፣ ይዘጋል። ያኔ ያለው ሂደት እና ማንም ሰው አይገባም፣ ማንም ሰው አወጣም ከሁለቱ ደህንቶች ውጭ። የአካላቸው ሁኔታ የሰውነታቸው ሁኔታ ምን ይመስላል? ጤንነታቸው እንደው ከሩቅ ሲታይ አንዳንድ ቀን ግርግፍጊፍ ሲል ና ታምኖ ምስሉ አይዋለው፣ አንዳንድ ቀን ደግሞ የተሻለ ሆኖ አይዋለው። ወጥ የሆነ ነገር አይታይበትም። ነው ላይ አንድ ቀን ፊቱ ድክም ይላል። እዛን ጊዜ እኔ ሀሳብ ገባ ጋሞት ሆኖ ብዬ እናወራለን

ስለዚህ ለመጨረሻ ጊዜ ካየዋቸው ከምስጢን ሀያ ቀን ከማንም ጋር አይነጋገሩም፣ አያወሩም። መጽሐፍ እንደዚህ ነገር የሚገባላቸው ሌሎች ነገሮች አሉ። ሬዲዮ የላቸውም፣ ቴሌቪዥን የላቸውም፣ ምንም አይነት መገናኛ ብዙሀን አይከታተሉም። ጋዜጣ አይገባላቸውም፣ መጽሔት አይገባላቸውም፣ መጽሐፍ አይገባላቸውም። ይሄ የምነግርሽ ትክክለኛ መረጃ ነው። እንደተነገረን አንድ ጊዜ አልቤተር ቴቤንስ አዳሉን ላፕቶፕ ገብቶላቸዋል መጽሐፍ እየጻፈ ነው የሚል በስሜ የሚሰጠው ብዙ መሚያገሪያ ነበር። የተለያዩ መንገድ ለማጣራት አደረግነው ጥረት እንኳን እግዚአብሔር፣ ላፕቶፕ ቀርቶ መጽሐፍም ቴሌቪዥን ኢቲቪን እንኳን ዜና ክድል የተነፈጉ የኢትዮጵያ ሬዲዮን ዜና እንኳን የሚሰሙበት ሬዲዮ የሌላቸው ቤታቸው ውስጥ እንኳን ሬዲዮ ሊገባ ምናልባት እንኳን ቢገባ ተብሎ ስለተጠረጠረ ሶኬት እንኳን የለም። በጣም ተጨቁሞ በጣም ግፍ ተፈጽሞባቸው ከዓለም ርቀው ዓለም ከሳቸው ርቀው ርቃ የታሰሩ ወገናችን ናቸው እና ሁሌም የተንገዘገብኩ እና የተናደድኩ ከሀገሪቷ በመንግስት መንግስት ከተፈቀደ የእስረኛ አያያዝ በተለየ ሁኔታ እንኳን እሳቸው ሌሎቹም ምንም አይነት የመገናኛ ብዙሃን አብሯቸው ያሉት አያገኙም እና ለጥበቃም ገብተው ይሁን ለተመልካችነትም ይሁን ለአጫዋችነትም ይግቡ አውቀውትም ይሁን ፈቅደው ይግቡ ለዚሁ የጭቁና ሰለባ ሆኖ ያሉ ስ ናቸው። አብሯቸው የሚታሰሩት ና ቅዳሜ ከሰዓት ብቻ ነው የሚገናኙት በዓል እንኳን ቢሆን ለምሳሌ አውዳመት ይኖራል። ባጣች ቢሆን ናም ቢሆን ቅዳሜ ቀን ካልዋለ ከቤተሰብ አይገናኝም። ለምሳሌ እዛ ያመት ይመስለኛል ገና ቅዳሜ ቀን በመሆኑ በእለቱ ተገናኝተዋል። አውዳመት በዓልም ቤተሰብ መጡ አያቸውም። ቅዳሜ ከኋላ ግን ተደርቦ ከኋላ ብቻ። ለምሳሌ ሰኞ ቢሆን ሰኞ ቀን ቤተሰብ አገኛቸው በሚቀጥለው ሳምንት ቅዳሜ ነው። አቶ አንዳርጋቸው ጽጌ ከየመን ሲታገቱ የት እንደተወሰዱ በመጀመሪያ የታወቀ ነገር አልነበረም። ወዲያውን ግን በኢትዮጵያ እንደሚገኙ መነገር ጀመረ። በእስር ቆይታቸው ደግሞ ለአንድ ጊዜ በተቆራረጠ ምስል በኢትዮጵያ ቴሌቪዥን ከመቅረባቸው ውጪ ታይተው አያውቁም። በ2007 ዓ.ም ሪፕሪቭ የተባለ በዓለም ዙሪያ የሞት ፍርድ የተፈረደባቸውን ሰዎች ለመደገፍ የሚሰራ ዋና መቀመጫውን እንግሊዝ ያደረገ ግብረ ሰናይ ድርጅት አቶ አንዳርጋቸውን ለማስለቀቅ እየጣረ መሆኑን አስታውቆ ነበር። እኛም ዘገባ አቅርበን ነበር። በወቅቱ የውጭ ጉዳይ ሚኒስትር የነበሩት ዶክተር ቴዎድሮስ አድሃኖም የአቶ አንዳርጋቸውን አያያዝ ለቪኦኤ በሰጡት ቃል በጥሩ ሁኔታ ላይ ስለመሆናቸው ተናግረውም ነበር። እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው። እየተደረገ ያለውን ታውቂያለሽ። አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል። እሱም ሁለተኛ ልንገርሽ እስረኛ በማናገር ነው፣ ላፕቶፕ የሚሰጠው። ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል። ዶክተር ቴድሮስ በወቅቱ ሲናገሩ አቶ አንዳርጋቸው በሌሉበት ፍርድ የተላለፈባቸው በመሆኑ ታስረው የፍርድ ጊዜያቸውን ከመጨረስ ውጪ ምንም የሚቀየር ነገር እንዳልነበረ አስታውቆ ነበር። የእንግሊዝ የውጭ ጉዳይ ሚኒስትር አቶ አንዳርጋቸው የተላለፈባቸው የሞት ፍርድ እንደማይፈጸም ያስታወቀ ሲሆን የእስር ሁኔታቸው ግን በእጅጉ እንደሚያሳስበውም ገልጾ ነበር። ይህንንም የኢትዮጵያ መንግስት በወቅቱ አስተባብሎት እንደነበር ይታወሳል። አቶ ክንፈ ሚካኤል የአቶ አንዳርጋቸው ጉዳይ አሁን እንዳሳሰባቸው ይናገራሉ። በጣም የታፈነ ንጎጭ ሁኔታ እንዳለ ይህንንም ሳልናገር ቢቀር የምቆጨኝ ስለሆነ ነው። የሚሰጠውና የሚመጣውን ነገር ነው የሚቀበል ሚገኝ ነው። ይህ ህዝብ ሊያቆም ይገባና አንድ ዜጋ በዚህ አይነት ሁኔታ ብዙ ቁጥጥር ስር ነው ያለ በሚባል ማረሚያ አይነት ውስጥ ከሰው ተገልሎ ቤተሰቡን በሳምንት አንድ ቀን ብቻ ነው ሰላሳ ደቂቃ እያገኘ ያውም ቤተሰብ መጠየቅ የሚችል ቤተሰብ እያለው በዚህ ሁኔታ ግፍ በሞላበት ሁኔታ ነው እያዙና እኛ እንኳን ትንሽ ፈታ እሳቸው እዛ መሆናቸው መልጠኛ ገኘ በዚች ሀገር የተሻለ የፖለቲካ ስምምዳር እንፈጥራለን ብሎ

አቶ አበበን ካነጋገርናቸው ቀናት ቢቆጠሩም የአቶ አንዳርጋቸውን ሁኔታ ከኢትዮጵያ መንግስት ለመጠየቅ ተደጋጋሚ ሙከራ አድርገናል። የፌዴራል ማረሚያ ቤቶች አስተዳደር የህዝብ ግንኙነት ኃላፊ አቶ አዲሱ ጴጥሮስ የእጅ ስልክ ላይ በተደጋጋሚ ደውያለው። የስልክ ሙከራዬ ግን አልተሳካም። ስልካቸው ስለማይነሳ ምላሻቸውን ማግኘት አልቻልንም። የኢትዮጵያ ሰብአዊ መብት ኮሚሽን ጉዳያቸውን ይከታተል እንደሆነ ለመጠየቅም አዲሱን የኮሚኒኬሽን ዳይሬክተር አቶ ደምሰው በንቲን ለማነጋገር ሞክረን ነበር ካቸው ስለማይነሳ ልናገኛቸው አልቻልንም። በቀጣይ ምላሽ ለማግኘት ጥረት እናደርጋለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ። ጽዮንና አበበ ቀስቶን። የተከበራችሁ አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ከብዙአየሁ ደምሴ ጋር ልተዋችሁ ደርባባ